እንደምናምሽታችሁልኛል የተከበራችሁ አድማጮች በትላንቱ የሺያን ሜን ቻይና ዓለም አቀፍ የማራቶን ሩጫ ውድድር የሴቶቹን ኢትዮጵያዊቷ ወርቅነሽ ዴሳ የወንዶቹን ኬንያዊ ቪንሰንት ኪፕሩቶ አሸንፈዋል። በአዲስ አበባም ሰላሳ ሦስተኛው ዓመታዊ የአገር አቋራጭ ሩጫ ውድድር ተካሂዷል። በእግር ኳሱ ስፖርት ዜና የአገር ውስጥና የአውሮፓ ፕሪምየር ሊግ ውድድሮችን ውጤት ይዘናል። አብራችሁን ቆዩ። ትላንት በሺያንሜን ቻይና የተካሄደውን ዓለም አቀፍ የማራቶን ሩጫ ውድድር ዜና ላስቀድም። እንዳልኩት የሴቶቹን ወርቅነሽ ደሳ የወንዶቹን ኬንያዊው ቪንሰንት ኪፕሩቶ ነው ያሸነፉት። የ28 ዓመቱ ኬንያዊ በ2011 የዓለም ሻምፒዮና የብር ሜዳሊያ ተሸልሟል። በ2 ሰዓት 10 ደቂቃ ከ18 ሴኮንድ በአንደኝነት የገባውም የመጨረሻውን 10 ኪሎ ሜትር ከአምስቱ ብርቱ ተቀናቃኞቹ ጋር እልህ አስጨራሽ ፉክክር አካሂዶ ነው። ኪፕሩቶን ወጥረው ይዘው የቆዩትም ፈይሳ በቀለ፣ ሹራ ኪታታ፣ አብደላ ጎዳና፣ ዓለሙ ገመቹና ገብሬ መኳንት፣ ሁሉም ከኢትዮጵያ ናቸው። ሰላሳ ስድስተኛው ኪሎ ሜትር ላይ መኳንት፣ ሰላሳ ስምንተኛው ሲደርሱ ጎዳና ወደ ኋላ ቀሩ። ሰላሳ ዘጠነኛው ላይ በቀለ ደከመው። ኪታታና ኪፕሩቶ ብቻቸውን መምራት ያዙ። ከዚያ በኋላ 200 ሜትር እስኪቀራቸው መሪነቱን ተፈራረቁበት። በመጨረሻው ግን ኬንያዊው ቪንሰንት ኪፕሩቶ በጠንካራ አጨራረስ በአንደኝነት ቀድሞ ገባ። የ19 ዓመቱ ወጣት ኢትዮጵያዊ ሹራ ኪታታ በ2 10 20 ሁለተኛ ሆነ። ሹራ ኪታታ ከሁለት ወራት በፊት እዚያው ቻይና ውስጥ በሻንካይ ማራቶን የግሉን ፈጣን ጊዜ 20853 በማስመዝገብ በሦስተኛነት መጨረሱ አይዘነጋም። በ2012ቱ የአምስተርዳም ማራቶን የራሱን ፈጣን ጊዜ 20626 አስመዝግቦ በአራተኝነት የገባው ፈይሳ በቀለ ትላንት ሦስተኛ ወጥቷል። ኪፕሩቶ ከዚህ ቀደም በ15 ማራቶኖች የተሳተፈ ሲሆን በአንደኝነት ሲጨርስ የትላንቱ ለአራተኛ ጊዜ ነው በ2009 ፓሪስ፣ በ2013 ኦትሱና ፍራንክፈርት ማሸነፉ አይዘነጋም። ወደ ሴቶቹ ውድድር ስናልፍ የ23 ዓመቷ ወርቅነሽ ዴሳ ትላንት በአንደኝነት የጨረሰችው ከራሷ ፈጣን ጊዜ ላይ ሰባት ደቂቃዎችን ግድም ላጭታ ነው። ባለፈው ዓመት በማራኬሽ ማራቶን ጊዜዋ 23006 እንደነበር ሲታወስ ትላንት 22404 ገብታለች። ወርቅነሽ ተጀምሮ እስኪያልቅ ከመሪዎቹ ሯጮች ጋር የቆየች ሲሆን በመጨረሻዎቹ ጥቂት አንድ መቶ ሜትሮች አካባቢ የመረበሽ ምልክት ታይቶባት እንደነበር ተዘግቧል። ሲጀመር ከሚገባው ፍጥነት በላይ በኃይል ስለገፋሁትና ውድድሩ ደግሞ አቀበትና ቁልቁለት የሚበዛው በመሆኑ እንዲሁም ወቅቱ ነፋሻማ ስለነበር ነበር ሁለተኛውን አጋማሽ አዝጋሚ አድርጎታል ስትል ወርቅነሽ ይዴሳ አስረድታለች። ማርታ ለማ ሌላይቱ የኢትዮጵያ አትሌት ሁለተኛ፣ አሁንም ሌላይቱ ኢትዮጵያዊት ፋንቱ ኢቴቻ በሦስተኝነት አጠናቃ ፖዲየሙን የኢትዮጵያ ብቻ አድርገውታል። በዘንድሮው የሺያሜን ቻይና ማራቶን ከ27 ሺህ በላይ ሯጮች መሳተፋቸው ተዘግቧል። ወደ አዲስ አበባ ስናመራ 33ስተኛው ዓመታዊ የአገር አቋራጭ ሩጫ ውድድር መካሄዱን እናገኛለን። ገዛኝ ጽዮን መስቀል ተከታትሏል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ሰላሳ ሶስተኛ የፔፕሲ አዲስ አበባ የጃንሜዳ ሜዳ ሀገር አቋራጭ ሩጫ ውድድር በጠንካራ ፉክክር ታጅቦ ትናንትናና ከትናንት በስቲያ ተካሂዶ ተጠላቋል። ቅዳሜ ረፋዱ ላይ የተደረገው በትምህርት ቤቶችና በክፍለ ከተሞች መካከል ሲሆን፣ ትናንት ደግሞ በአንደኛ ዲቪዚዮን በክለቦችና የግል እንዲሁም በቬተረንስ ማለትም የእድሜ ባለጸጎችን ያካተተ ነበር። በስድስት የውድድር አይነቶች ማለትም በወጣት ሴቶች ና ወንዶች ስድስት ና ስምንት ኪሎ ሜትር እንዲሁም አዋቂ ሴቶች ስምንት ና አዋቂ ወንዶች ደግሞ አስራ ሁለት ኪሎ ሜትር ነው። ከጾታ ሰባት መቶ አርባ አምስት ወንዶች አራት መቶ ሀያ ሰባት ሴቶች በአጠቃላይ አንድ ሺ አንድ መቶ ሰባ ሁለት ተፎካካሪ አትሌቶች ተካፋይ መሆናቸውን ከቴክኒክ ክፍል ኃላፊው ከአቶ አንዱ አለም ያየራዱ ለመረዳት ችያለሁ። ከጊዜ አንጻር እጅግ እልህ አስጨራሽ ምክክር የታየባቸውን የተወሰኑትን ለመግለጽ ያህል በአዋቂ ወንዶች አስራ ሁለት ኪሎ ሜትር አትሌት ኤልያስ ክብረት ከፌዴራል ማረሚያ ቤቶች ተከታዮቹን ለሰባ ሜትር ወደ ኋላ አስቀርቶ ቀድሞ ሲገባ፣ በወጣት ወንዶች ስምንት ኪሎ ሜትር ያሸነፈው አትሌት አበራ ዮሴፍ የኤሌክትሪክ ክለብ አባል ነው። በወጣቶቹ የመጨረሻውን ዙር ትከሻ ለትከሻ ስትፋክሩ ከቆዩ በኋላ የመጨረሻ ሁለት መቶ ሜትር ተቀድሞ ሁለተኛ የወጣው አትሌት ተሾመ ሹኖ የኢትዮጵያ ንግድ ባንክ ተወዳዳሪ ነው። አትሌት ተሾመ ባሳየው ፉክክር የተመልካቹን አድናቆት አግኝቷል። ውድድሩን ምን ያህል ጠንካራ እንደነበር፣ ስለ ወደፊት እቅዱን አትሌት ተሾመን ባጭ አጭሩ እንዲገልጽልኝ አነጋግሬዋለሁ። አሁን ያው የዛሬ ውድድር በጣም በጣም ጥሩ ነው። በጣም ከባድ ነው። እግዚአብሔር ያለ ተሳክተኛ ደረጃ ያወጣት ወደፊት ያው በስምንት ኪሎ ሜትር አዋቂ ሴቶች ሊጠናቀቅ አራት መቶ ሜትር ላይ ማን እንደሚያሸንፍም ለመገመት አስቸግሮ ነበር። ሆኖም የመከላከያዎቹ አትሌት የብርጓል መሰልና ገነት ያለው አጨራረሳቸውን አሳምረው ተፈትልከው አንደኛና ሁለተኛ በመውጣት ጨርሰውታል። ረጅም ጊዜ የወሊድ እረፍት በኋላ ወደ ውድድር የተመለሰችው የፌዴራል ፖሊሷ አትሌት መስታወት ቱፋ በግሩም ብቃት አራተኛ ሆና ጨርሳለች። ይህ የስምንት ኪሎ ሜትር ውድድር ከሁለት ሳምንት በኋላ በሚደረገው የዱባይ ማራቶን የፍጥነት ማሟሟቂያ ይሆናል ብላም አስተያየቷን ሰጥታለች። ዛሬ ውድድሩ በጣም ደስ የሚል ነው። ጠንከራ ላይ ውድድሩ ነው። በጣም ደስ ይላል። ውድድሩ ቆንጆ ነው። ያው እንግዲህ ሩ ነበረ እኮ ስምሮጤ ነበረው በአንሳን ደግሞ ፊልዴን ቀይጦ ወደ ማራቶን ደግሞ ወዳደር ላይ ነው የምገኘው። የመስታወት ታናሽ እህት እግስት ጥፋት ትባላለች ባለፈው አመት በለንደን ማራቶን በማሸነፍ እንትታወቃለች። ዘንድሮም ቢሆን የአምናውን ድሏን ለማስጠበቅ መዘጋጀቷን እግስት አክላ ነግራኛለች። አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ወደ እግር ኳስ ስፖርት ዜና እናልፋለን። የኢትዮጵያ ፕሪሚየር ሊግ ሰባተኛ ሳምንት ጨዋታዎች ባሳለፍነው ሳምንት ተካሂደዋል። በአዲስ አበባና ክልል ከተሞች ሰባት ግጥሚያዎች መከናወናቸውን ገዛ ንጽዮን መስቀል ገልጿል። ፕሪሚየር ሊጉ ለሚቀጥሉት አርባ ቀናትም ተቋርጦ እንደሚቆይ ታውቋል። ለምን ይቋረጣል? አሁንም ገዛ ንጽዮን መስቀል ከአዲስ አበባ በፕሪሚየር ሊጉ መቋረጥ ምክንያቱ ከአስራ ሁለት ቀናት በኋላ ሩዋንዳ በምታዘጋጀው አራተኛ የአፍሪካ ሀገራት ቻን ዋንጫ ላይ ለመሳተፍ ኢትዮጵያ ብሔራዊ እግር ኳስ ቡድን በለምንም ዝግጅት ላይ በመሆኑ ነው። ካለፈው ሀሙስ ሰባተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ውጤቶች መካከል አዳማ ከነማ ከሜዳ ውጭ የሀዋሳ ከነማን ሁለት ለአንድ በመርታት የደረጃ ሰንጠረዡን በአስራ ዘጠኝ ነጥብ አጠናክሮ ቀጥሎበታል። አዲስ አበባ ላይ ደደቢትን ሁለት ለባዶ ያሸነፈው ቅዱስ ጊዮርጊስ በአስራ ስድስት ነጥብ በሁለተኝነት ሲቀጠል፣ ሲዳማ ቡና በአስራ ሁለት ነጥብ ሶስተኛ ነው። ከሜዳቸው ውጭ የተጫወቱት አራት የአዲስ አበባ እግር ኳስ ክለቦች ማለትም መከላከያ፣ ኢትዮጵያ ንግድ ባንክ፣ ኤሌክትሪክ እና ኢትዮጵያ ቡና ሁሉም ተሸንፈው የደረጃ መንሸራተቱ አጋጥሟቸዋል። ክለቦቹ በዚህ ሁኔታ ቆይተው ስምንተኛ ሳምንት ጨዋታቸውን የካቲት አምስት አል ሁለት ሺህ ስምንት ዓመተ ምህረት ጀምራሉ። አመሰግናለሁ። በድጋሚ ገዛኸኝ፣ ወደ አውሮፓ ሄደን በአጭሩ በሳምንቱ ማብቂያ የተካሄዱ የሊጉን ውድድሮች አይተን እናበቃለን። አርሰናል፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ ድል ሲቀናቸው፣ ሊቨርፑል በዌስትሃም ሁለት ለዜሮ ተሸንፏል። በዚህኛው ሳምንት ኒውካስል ዩናይትድን አንድ ለባዶ ያሸነፈው አርሰናል ፕሪምየር ሊጉን በአርባ ሁለት ነጥብ መርቷል። አርሰናል ይህን ጨዋታ በቀላሉ አልተወጣም፣ በኒውካስል ክፉኛ ተፈትኗል። ማንቸስተር ሲቲ በራሱ ላይ ባስቆጠራት ጎል ጨዋታው ሊጠናቀቅ ዘጠኝ ደቂቃ እስከቀረው ድረስ አንድ ለባዶ እየተመራ ነበር። ሆኖም በሰማኒያ ሁለተኛውና በሰማኒያ ስምንተኛው ደቂቃ ባገኛቸው ሁለት ተከታታይ ግቦች ድልቀንቶት ወጥቷል። ማንቸስተር ዩናይትድ ስዋንሲ ሲቲን ሁለት ለአንድ፣ ዌስትሃም ዩናይትድ ሊቨርፑልን ሁለት ለባዶ አሸንፏል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን አርሰናል በአርባ ሁለት ሲመራ፣ ሌስተር ሲቲ በአርባ ሁለተኛ፣ ማንቸስተር ሲቲ በሰላሳ ዘጠኝ ሦስተኛ ናቸው። በዚሁ ላብቃ። አድማጮች፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።